ዶክተር ሀብታሙ ተገኘ በራትገርስ ዩኒቨርስቲ የታሪክ መምህር። ዘንድሮ መቶ ሀያ አራተኛውን የአድዋ ድል በዓል በመላው ኢትዮጵያ ይከበራል። እንደዚሁም ኢትዮጵያውያን ባሉበት ሁሉ ታስቦ ይውላል። የአድዋን ድል በዓል በታሪክ ውስጥ ልዩ የሚያደርገው ምንድን ነው ማለት ይቻላል? አመሰግናለሁኝ ካሳሁን። ስለ አድዋ ጦርነት ልዩ ባህሪ በብዙ ነገር ማለት ይቻላል ግን እኔ የአድዋ ጦርነት እና የአድዋ ድል የኢትዮጵያ ያስመዘገበችው ድል ልዩ ያደርጓል የምለው የአፍሪካ የጥቁር ሕዝብ ሰራዊት በጣም ዘመናዊ የሆነ የአውሮፓ ሰራዊትን ማሸነፉ ይሄ ነው። አንደኛው ይሄ ነው። ከዚህ ከማሸነፉ ከጦርነቱን ኢትዮጵያ በአሸናፊነት ከመደምደሟ ጋር ተያይዞ የኢትዮጵያ ነጻነት ተከብሮ መቀጠል መቻሉ በጣም ልዩ ያደርገዋል። ምክንያቱም ብዙ ቦታ የአፍሪካ ሰራዊት ነጮችን አሸንፎ ያውቃል። ደቡብ አፍሪካ በአስራ ስምንት ሰባ ዘጠኝ የዙሉ ንጉሥ ሰራዊት እንግሊዞችን አሸንፎ ነበር። ምዕራብ አፍሪካ የሳሞሪ ቱሬ ብዙ ጊዜ ፈረንሳዮችን አሸንፏቸው ነበር። ሆኖም ግን እነዚያ ጊዜያዊ ድል ናቸው ዘለቄታ አልነበራቸውም የአድዋ ድል ግን ማሸነፍ ብቻ ሳይሆን የኢትዮጵያን ነጻነት ያረጋገጠ ነጮች አውሮፓውያን የኢትዮጵያን ነጻነት ሉዓላዊነት ተቀብለው እውቅና የሰጡበት ጦርነት ስለሆነ ልዩ የሚያደርገው ይሄ ነው ብዬ ነው ማስብን በእርግጥ ሌሎችም ብዙ ልዩ የሚያደርግ ነገር አለው ግን ዋናው የአድዋን ድል ልዩ የሚያደርገው የኢትዮጵያን ሉዓላዊነት የኢትዮጵያን ነጻነት ማረጋገጥ መቻሉ ነው። የአድዋ ድል የኢትዮጵያን ሉዓላዊነት ማስከበሩ ኢትዮጵያንም በዓለም አቀፍ ታሪክ ውስጥ ልዩ ስፍራ ከማስያዙ ባሻገር በሀገር ደረጃ ለዜጎች ላለፉት መቶ ሀያ ሶስት አመታት ኢትዮጵያውያን ከዛ ምን ትሩፋቶችን አግኝተዋል? ታሪክን ሲዘክሩ በተለይም አሁን ላለው አዲሱ ትውልድ የአድዋ ትሩፋቶች ያልከው ጥሩ አገላለጽ ነው። ከአድዋ እኛ ያገኘነው በጣም ብዙ ነው። ግልጽ እንዲሆንልን ነጮች እንግዲህ በአስራ ዘጠነኛው መቶ ክፍለ ዘመን የነበረው አስተሳሰብ ነጭ የበላይ ነው፣ የሰው ልጅ የፍጥረት ደረጃ አለው ተብሎ የሚታመንበት ዘመን ነበር። እና የፍጥረታት ሁሉ ቁንጮ በእጅግ በጣም ስልጡን የሆነ ሕዝብ ዘሬ ተብሎ የሚታሰበው በዚያ በዘመኑ በነበረው አስተሳሰብ የአውሮፓ ነጭ ሕዝብ ነው። ወደ አፍሪካም ሲመጡ፣ ወደ ኤሲያ ሀገሮችም ሲመጡ ይዘውት የመጡት አስተሳሰብ ያንን ነው። እና ነጭ ሕዝብ ታላቅ ሕዝብ ስለሆነ ከሰው ልጆች የፍጥረት ደረጃ ከፍተኛውን ቦታ የሚይዝ ስለሆነ ነጭ ያልሆነውን በተለይ አፍሪካን ጥቁሩን ሕዝብ የመግዛት መብት አለው ተብሎ የሚታመንበት ዘመን ነው። በተለይም ጥቁሮችን በሚመለከት በጣም ከፍተኛ የሆነ ዘረኛ አመለካከት ነበር። ጥቁር የፍጥረት ደረጃው ከምሉ ሰብ አይደለም፣ ዝቅ ይላል ከሰውነት በተለይ ከነጭ ጋር ሲወዳደር ተብሎ የሚታመንበት ዘመን ነው። እንደዚህ ያለውን አስተሳሰብ ነው እንግዲህ ኢትዮጵያውያን የአድዋ ጦርነት ያከሸፈው ከሰው በታች ዝቅ አድርገው ሊገዙት የመጡትን ነጮች የኛ የፍጥረት ደረሻችን ከሁሉም ከፍተኛ ነው ብለው የሚያስቡትን አይ እኛ ከሰው በታች ዝቅ አድርጋችሁ አታስተዳድሩንም፣ እኩል ነን የጥቁርንና የነጭን ሕዝብ እኩልነት ያወጀ ጦርነት ነው። የጦርነቱ ድል ያረጋገጠው ይሄ ነው። ነጮች ከጥቁሮች በምንም መንገድ በሰብአዊ ክብር በስልጣኔም በሌላም በመዋጋት ለአገር በመሞት በአርበኝነት ይህንን በመሳሰለው ነገር ሁላ ከአውሮፓውያን በምንም የማይተናነስ መሆኑን፣ ነጮች የተለዩ ሰዎች እንዳልሆኑ ከጥቁር ጋራ እኩል መሆናቸውን የታወቀበት ጦርነት ነው እና እኛ ኢትዮጵያውያን ያገኘነው ትሩፋት ከሁሉም በላይ ይሄ ነው። ሌሎች የእስያ ሀገሮች፣ የአፍሪካ ሀገሮች የፍጥረት ደረጃችሁ ዝቅተኛ ነው በስልጣኔ ብቻ ሳይሆን የሰው ልጅ የፍጥረት ደረጃ አለው ተብለው ነጭን ከፍተኛ የበላይ አድርገው የሚመለከቱ ናቸው። እኛ ግን ያንን አንቀበለውም። በማንነታችን በባህላችን እኩል ነን ከነጮች እንደውም እንበልጣለን። እኛ ልዩ ህዝቦች ነን የሚለው አስተሳሰብ ያረጋገጠልን ነው እና ከሁሉም ነገር በላይ እኔ ይህንን ነው ያገኘነው። ቋንቋችንን ባህላችንን ጠብቀን እንድንኖር በባህላችን እንድንኮራ፣ በማንነታችን እንድንኮራ አድርጎናል። ሌላም ሌላም ብዙ ነገር አድርጎልናል። ግን ነው ትሩፋት ያልከው ይሄ ነው። በተለይ ከቅርብ ጊዜ ወዲህ የታሪክ ብረዛዎች አሉ። እንደሚታወቀው የአድዋ ድል በአጼ ምኒልክ ክተትባይነት ከሁሉም ኢትዮጵያ ክፍሎች በሙሉ ተሰባስበው ቢል አገሬም ቢል ነጻነቴም ቢል ንጉሰ ነገስቴ ብለው ተነስተው ሄደው አድዋ ላይ ወድቀዋል። ደማቸውን አፍሰዋል። አጥንታቸውን ከስክሰው ኢትዮጵያን ለዋላዊነት አስከብረዋል። አሁን ጎሳና ዘር የተመዘዘ በአንድ በኩል መልካሙን የእኛ ነው፣ ሌላውን ደግሞ በመጥፎ እያነሱ እየተኮነነ ያለበት ጊዜ ያለነው ና ሁለቱን ወቅቶች እኔት ያነጻጽሯቸዋል በዛ ወቅት የወደቁት ጀግኖች በኢትዮጵያዊነታቸው እንጂ በጎሳና በዘራቸው አልነበረም። አሁን የዚህ አይነቶች የጎሳ ነቀሳዎች አሉ። ይህ ምን ያስተምረናል? የአሁኑ ትውልድ ታሪኩን በምን መልኩ ቆም ብሎ ሊመረምር እና ኢትዮጵያዊነትን ሊያላብሰው ይገባል ይላሉ። በአድዋ ጦርነት ጊዜ ኢትዮጵያውያን ያስመዘገቡት አንጸባራቂ ድል ኢትዮጵያውያን ያሳዩት የሀገር ፍቅር አሁን ካለንበት ሁኔታ ጋር ስናነጻጽረው እና ስናገናዝበው እጅግ በጣም ነው የምንገረም። አሁን ያለው ሁኔታ ወደኋላ መሄዳችንን የሚያስታውስ ነው። በአድዋ ጦርነት ጊዜ ከሁሉም የኢትዮጵያ አውራጃዎች ጎሳ ልዩነት ሳይደረግ ሁሉም ሆ ብሎ ዘምቶ በአፄ ምኒልክ አዝማችነት ለሀገሩ ሙቷል። ሲሞቱም ለሀገራቸው፣ ለንጉሳቸው፣ ለክብራቸው፣ ለነጻነታቸው፣ ለሰብአዊነታቸው ደስ እያላቸው ነው የተዋጉበት። ለሰብአዊነታቸው ነው፣ ለኢትዮጵያዊነታቸው ነው። ለዚህኛው ጎሳ ለዚህኛው መሬት ተብለው ሳይሆን ከጦርነቱ በፊት አድዋ የሚባለውን አብዛኛው እዚህ አህደው የረገፉት ሰዎች አያውቁትም ስሙንም ሰምተውት የሚያውቁት ሰዎች በጣም የተወሰኑ ብቻ መሆን አለባቸው። ለነገር ግን የኢትዮጵያ አካል ስለሆነ እያንዳንዱ ጋት መሬት የሁሉም ኢትዮጵያውያን ስለሆነ ሄደው የሞቱ በዚያ ምክንያት ነው የሕይወት ዋጋ የከፈሉ፣ ለዚያ ነው ሲሞቱም ደስ እያላቸው ነው። የጸሐፊ ትእዛዝ ገብረስላሴ ስላሴ ያይን እማኝ ምስክር የጻፈውን ማየት እንችላለን። ባሎቻቸው ወንድሞቻቸው፣ አባቶቻቸው የሞቱባቸው ሴቶች ደስ ነው ያላቸው። እንኳን ነጻነታችን ተረጋገጠ፣ እንኳን አልጋው ረጋ ያጼ ምኒልክ እንጂ ወንድሞቻችን ልጆቻችን፣ አባቶቻችን በመሞታቸው አንከፋም። የጀግንነት ሞት ሞት አይባልም። በሞታቸው ለኢትዮጵያውያን ትንሣኤ ሆነዋል። በነጻነት እንድንኖር አልጋው እንዲረጋ አድርገዋል። ብለው አልከፋቸውም። አያለቅሱም ነበረ፣ ደስ እያላቸው ነበረ ይላል ጸሐፌ ትእዛዝ ገብረ ስላሴ። ይሄ ትልቅ የሞራል ልዕልና ነው። ይሄ ትልቅ ኢትዮጵያውያን ደርሰውበት የነበረው ከፍተኛ የሞራል ልዕልና፣ የአርበኝነት ስሜት፣ የሀገራዊ ስሜት፣ የብሔራዊ ስሜት ነው። አሁን ያለው ከዚያ ወርደን ወደ ኋላ መመለሳችንን የሚያመለክት ነው። እንደውም አጼ ምኒልክን ከታሪካቸውን ጥላሸት እየተቀባ ብዙ ነገር አሁን የምናየው ነገር እናያለን። ይሄ ትክክል አይደለም። በጣም የሚያሳፍር ነው። መታረም አለበት፣ መቅረት አለበት። ምክንያቱም ትክክል ስላልሆነ ነው። እርግጥ እንዲህ ያለው ሀሳብ ከምንድን ነው የመጣ ብለን መመርመር ያስፈልገናል። ግን አነጻጽረው ስላልከኝ እጅግ በጣም ወደ ኋላ ሄደናል። ከነበረው ትልቅ የሞራል የብሔራዊ ማንነት የኩራት የአንድነት ማማ ወርደን ወደኋላ ተመልሰናል። ይህንን ነው ልል የምችል። የአድዋ ድል በዓል ማለት ለርሶስ በግል ምን ማለት ነው? እንደ አንድ ኢትዮጵያዊ በእኔ የአድዋን ጦርነት የአድዋ ድል ለእኔ ምን ማለት እንደሆነ በህይወቴ ያየሁት እዚህ ግራጁዌት ትምህርት ቤት ስመጣ ሶስት ሰዎች ስለ ሬስ ክላስና ጀንደር የሚባሉ የዓለምን ወይም የታሪክን መመርመሪያ ሌንሶች አሉ። እና ይህንን የአድዋ ጦርነት ለእኔ ያለውን ትርጉም ያወቅኩበት በዚህ በግራጁዌት ስኩል በመጣሁ ጊዜ ነው እና ልጆች ስለ ኮሎኒያሊዝም ያወራሉ፣ ስለ ሬስ፣ ይሄ ዘር የሰው ልጅ ዘር፣ እንደገና ደግሞ ይሄ ጀንደር የሚባል ፆታ ማንነት፣ ሌላው ደግሞ የመደብ ክላስ የሚባል እነዚህ ሶስት ካቴጎሪዎች በጣም ታሪክን ኮንሴፕቹዋላይዝ ለማድረግ የምንጠቀምባቸው ናቸው። እና ሰው ስለ መደብ ያወራል፣ ስለ ሬስ ያወራል። እኔ በጣም አይገባኝም ነበረም። ብዙዎቹ ከአፍሪካ ሀገር የመጡት ስለ ዘረኝነት፣ ስለ ሬሲዝም ያወራሉ። እኔ ግን በፍጹም አይገባኝም ነበር። ሬሲዝም የሚለው አስተሳሰብ እንዲሁ ዝም ብሎ አድሎ ብቻ ይመስለኝ ነበረ። ዘር እዚህ ሀገር ያለው አይነት ሬሲዝም የሚያምኑት በሰው ልጆች መካከል ኢንሄረንት የሆነ ተፈጥሯዊ የሆነ ልዩነት አለ፣ የልዩነታችን መሰረት ባዮሎጂያዊ ነው የሚል አስተሳሰብ ከእንደዚህ አይነት አስተሳሰብ የመጣ መሆኑን እኔ በፍጹም አላውቀውም። የሰማሁት ያደኩት ኢትዮጵያውያን እና ኢትዮጵያ በተለየ ለእግዚአብሔር የሚቀርቡ የእግዚአብሔር የተለዩ ጉዳዩ ሁነን እኛ ኢትዮጵያውያን ቅዱስ ሀገር ነው፣ ያ መሬቱ የኢትዮጵያ መሬት የተባረከ ነው፣ ኢትዮጵያውያን ልዩ ፍጡር ናቸው። ይሄንን ነው እየሰማሁ የመጣሁኝ እኔ እና እዚህ ሳይ ግን በጣም ከጥቁር የተናቀበት ነው። ሆኖም ግን እኔ የጠቀመኝ አንድ ነገር ሲደርስብኝ በጥቁርነቴ ነው ምናምን አለም። ምክንያቱም እኛ በጥቁርነታችን እናፍርም፣ እንደውም ነጭ የውበት መለኪያ ነው ብለንም አንወስድም። ነጮች ጥቁሩን እንደሚያናንቁ ዝቅተኛ ነው እንደሚሉ ይታወቃል። እኛ ግን አንቀበለውም፣ እኔም አልቀበለውም። ያ ረድቶኛል። እና በህይወት ያየሁት የነፃነትን ነገር እዚህ ከመጣው በኋላ ነው፣ የዘረኝነቱን ካየው በኋላ። ጥቁሮች ብዙ ጓደኞች አሉኝ፣ እንዴት እንደሚያስቡ ምን እንደሚያደርጋቸው ካየው በኋላ እኔ እነሱ ላይ እኔ የማየው ነገር የለብኝም። እኔ ዝቅተኛ ነኝ ብዬ አስብ አላውቅም። ነጮች ዝቅተኛ ናችሁ፣ ጥቁር ዝቅተኛ ነው የሚሉ ዘረኛ ቢኖሩ እኛ እስቀን ዝም ነው ምንል እኔም ስቄ ነው ዝም የምል። አንቀበለውም፣ እኔም አልቀበለውም። እና አድዋ ለእኔ ያ ነው። ኮንፊደንት እንደሆነ አድርጎኛል። በሰላምም ሆነ በጦርነት ወቅት የአንድ ሀገር መሪ ሚና የሀገሪቷን ዕጣ ፈንታ የሚወስን ነው የሚሆነው። በተለይ ደግሞ ልዩ በሆነ ታሪካዊ ወቅት ልዩ የሆነ ታሪካዊ አሻራ ትተው ያልፋሉ። የአፄ ምኒልክ ሌጋሲ የአፄ ምኒልክ አሻራ ባድዋ ድል በኢትዮጵያ ውስጥም ሆነ ባለም አቀፍ ደረጃ ምን አይነት ልዩ ስፍራ ይዞ አለ ማለት ይቻላል። በእርሶ ገለጣ፣ ሁለተኛ በዛ ወቅት በተጌጣዊቱም እንደዚሁ ጦር መርተው አዝምተው የመጨረሻውንም ድል ካስገኙት አንዷ የጦር መሪ ነበሩና የኢትዮጵያ ሴቶችንስ አስተዋጽኦ ባድዋ ድል ላይ እንደምን ይመዝኑታል? አጼ ምንሊክ ትልቁ ሌጋሲ ምንድን ነው ብትለኝ ኢትዮጵያ ሉዓላዊ ሀገር ሆና እንድትቀጥል መሰረት መጣል ነው። ኢትዮጵያ እስካሁን ድረስ አጼ ምኒልክን በአጼ ምኒልክ ጫማ ልክ የተሰፋ ጫማ ውስጥ መግባት የሚችል ሰው አልተገኘም እስካሁን እና ትልቅ ናቸው። ገና ስለ አጼ ምኒልክ ዓለም ሁሉ ያወራል። ትምህርት ቤት እኛ ስለ አፍሪካ ስለ ቅኝ ግዛት ታሪክ፣ ስለ ዘመናዊ አፍሪካ ታሪክ ሲነሳ አድዋ ይነሳል፣ አጼ ምኒልክ ይነሳሉ። ከኢትዮጵያም አልፎ እንግዲህ ያው የአድዋ የአጼ ምኒልክ ሌጋሲ ምንድን ነው ስላልከኝ ነው ከኢትዮጵያም አልፎ እንደ ነፃ ሀገር ማስተላለፋቸው እና ኢትዮጵያም ነጻ ሆና ሳትገዛ ከነክብሯ ክብሯ ከነ ሉዓላዊነቷ ከነ ባህሏ የጥንቱን ስነ መንግስቷን የጥንቱን ስነ መንግስት ቋንቋን እንደያዘች ቀጥላለች። ያ የምኒልክ ሌጋሲ ነው ነው ምልኔ። ከዚያም አልፎ የምኒልክ ሌጋሲ በኢትዮጵያ ብቻ የተወሰነ አይደለም። ከአድዋ ጦርነት በኋላ የሆነው ነገር ምንድን ነው? ለካ ኤምፓየር አውሮፓውያን በየሀገሩ የገነቡት የቅኝ ግዛት አስተዳደር እንደሚፈርስ ያበሰረ ነው። ፋናወጊ ጦርነት ነው። በአድዋ ጦርነት ተነሳስተው አንደኛ የኢትዮጵያ ታላቅነት ታወቀ። ነጻ የሆነች ሀገር መኖሯ ታወቀ። የኢትዮጵያ ነጻነት መኖር ለሌሎች ቅኝ ግዛት ለሚኖሩ ሰዎች ተስፋ ነበረ አንድ ቀን እኛም ነጻ እንወጣለን የሚል ተስፋ እንዲሰንቁ አድርጓቸዋል። ነጻም ወጥተዋል እና ኢትዮጵያ የአፍሪካ የክብር ምሳሌ ናት። የነጻነት አርማ ሁና የምትታይ ናት። የኢትዮጵያ ባንዲራ፣ ብዙዎቹ የአፍሪካ ሀገሮች ነጻ በወጡ ጊዜ የኢትዮጵያን ሰንደቅ አላማ ቀለማት ነው ያደረጉት አብዛኛው ባንዲራቸውን። ይሁን እንግዲህ የምንልቅ ሌጋሲ ነው እሱን እናውራ ካል እናድላለን። እንደው ለአብነት እንዲሆን ነው። ግን ዋናው ሌጋሲ የነጻነት ፋናወጊ መሆናቸው፣ ነጮችን ማሸነፍ ይቻላል የሚለው አስተሳሰብ፣ ጥቁሮች ዝቅተኛ አይደሉም የሚለው ያ ቀላል ሌጋሲ አይደለም። ያ ሌጋሲ እስካሁን እንዳየነው ቀጥሏል። በኢትዮጵያም ሌሎች አፍሪካ ሀገሮችንም ነጻ እንዲሆኑ ረድቷል። ሌላው የእቴጌዎቹ ያላቸው ሚና ላልከው በዚያም በኩል ኢትዮጵያ እንደ አብነት የምትታይ ሀገር ናት። ሴቶች ሙሉ ተሳትፎ ነበራቸው። በአድዋ ጦርነት በተለይ እቴጌቱ ጦር መሪም ሆነው መድፈኛ የሚያስተኩሱ ነበሩ። አፄ ምኒልክ ሲዘምቱ ቤተሰባቸው በሙሉ ነው የዘመተ። ሴቶች አብረው ዘምተዋል። ባለቤታቸው ዘምታለች ከእቴጌዎቹ ይሄ እንግዲህ ቤትም የዘመናዊ የጦርነት ታሪኮችን ማየት ይቻላል። እንደዚህ ያለ ከጌጥ አይቱ እንዳደረገችው ያለ ተሳትፎ በዚህ በዘመናዊ የዓለም ታሪክ ውስጥ ታይቱ አይታወቅም። እኔም አውቀው የለኝም እንደውም አላውቀው። ምናልባት ካለም በጣም ቁጥር ውስን ነው የሚሆን። ለኢትዮጵያውያን የኩራት ምንጭ መሆን ይችላል። ሴቶች በአድዋ ጦርነት ጊዜ ብዙ ቦታ ጦርነቱ አቁሞ የተወሰኑ ክፍል ብቻ ነበር። የጸሐፊ ትእዛዝ ገብረስላሴን ታሪከ ነገስት እያነበብኩ ነበር። ውሃ ይዘው ህደው ውሃ ለጠማው በገንቦ በተገኘው መሳሪያ ይዘው ህደው ለኢትዮጵያውያን ሰራዊት ብቻ ሳይሆን የተማረኩት የጣሊያን ወታደሮችም ጠገቡ ይላል እና ሴቶችም ው ከወንዱ ጋር እኩል ተሳትፎ አድርገዋል። ቁስለኛውን በማከም ውሃ በማቀበል ምግብ በማብሰል ቴጌቱን በሚመለከት ደግሞ መድፍ ታስተኩስ ነበረ። መቀሌ እርድ ያኔ በተከበበ ጊዜ ቴጌቱ የምትመራቸው ወታደሮች ናቸው የረገፉ ወደ ስድስት መቶ የሚሆኑ አንድ ጊዜ እና እንደዚህ ያለ ታሪክ ያለበት ሀገር አታይም። እንደዚህ ያለ የሴቶችን የመምራት ብቃት የሚቀበል በሴቶች የሚመራ ወታደር ያለበት በዘመናዊ ታሪክ የለም። ይሄ የኩራት ምንጫችን ነው። ዶክተር ሀብታሙ ተገኘ በሩትገርስ ዩኒቨርሲቲ የታሪክ መምህር፣ ስለ ቃለምልልሱ እናመሰግናለን። እኔ እናመሰግናለሁኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your